የሳውዲ መንግስት ያወጣውና የውጭ ጉዳይ ሚኒስቴር ቃል አቀባይ ዱብዳ ያሉት ድንገተኛ አዋጅን ተከትሎ መንግስት ዜጎቹን ሳይንግላቱ ወደ አገር ቤት እንዲመለሱ የተለያዩ ጥረቶችን ሲያደርግ እንደነበረ ለዶቼቬለ ተናግሯል። ቃል አቀባዩ አቶ መለስ አለም ዛሬ የተጠናቀቀውን የምህረት አዋጁን አስመልክተን እስካሁን የተመዘገቡና ወደ አገር ቤት የተመለሱ ኢትዮጵያውያን ቁጥር እንዲነግሩን ጠይቀናቸው ተከታዩን ብለዋል። የሳውዲ መንግስት ኢትዮጵያንን ጨምሮ ያለ ስራና መኖሪያ ፈቃድ በሀገሪቱ የሚኖሩ ዜጎችን ከሀገሪቱ እንዲወጡ የፎካ ጊዜ ዛሬ ሰኔ ሀያ ተጠናቋል። በስካሁኑ ሂደት እስከ ሰኞ ትላንትና ድረስ መቶ አስር ሺ የሚሆኑ ወገኖች ወደ ሀገራቸው ለመመለስ የጉዞ ሰነድ ወስደዋል። ከእነሱ ውስጥ ሀገራቸው የገቡት ወደ አርባ ሁለት ሺ የሚሆኑ ናቸው። ይሄ እንግዲህ በአጠቃላይ ይመጣል ተብሎ ከሚጠበቀው ቁጥር ጋር ሲነጻጸር አነስተኛ የሚባል ነው። እንደዚህ መሆኑ መንግስትን በጣም ያሳስበዋል። ወደዚህ ደረጃ ላይ እንዳንደርስ የሳውዲ አረቢያ መንግስት አዋጅ ባወጣ ማግስት ጀምሮ የተለያዩ ጥረቶችን ሲያደርግ ቆይቷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የጊዜ ገደቡ እንዲራዘም ለሳውዲው ንጉሥ መልእክት መስደዳቸውን ሰምተናል። ስለዚህ ጉዳይ የሚነግሩ ነገር ካለ ለሚለው ጥያቄያችን ቃል አቀባዩ አቶ መለስ አለም ሲመልሱ በክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኩል የውጭ ጉዳይ ሚኒስትሩ ደብዳቤ ወደ ሳውዲ ንጉስ ተጽፎ ነበር። የሳውዲ ንጉስ ደብዳቤ እንደደረሳቸው ተደርጓል። የዚህ ደብዳቤ ዋና ጭጣ ሀሳብ የኢትዮጵያውያን ወገኖቻችን መብት በሰብአዊ ሁኔታ እንዲያዙ የማድረግ የኢትዮጵያውያኑ ቁጥር በጣም ከፍተኛ ከመሆኑ አንጻር፣ በተለይም ከሌሎች ሀገሮች ጋር ሲነጻጽር በአጭር ጊዜ ውስጥ ይህን ያህል ቁጥር ግምት ነው እንግዲህ በመቶ ሺዎች የሚቆጠር ሰው ኢትዮጵያዊ በአውሮፕላን አመላልሰህ ከሶስት ወርስ ለመጨረስ ያስቸግራል በተለይም ዜጎቻችን የተለያየ አካባቢ የተሰራጩ ከመሆናቸው አንጻር ወደ እነዚህ የምዝገባ ጣቢያዎች መጥተው ለመመለስ ጊዜ ስለሚወስድ ጊዜው ይራዘን የሚል ጥያቄ በዲፕሎማሲያዊ መንገድ ቀርቧል እንግዲህ በዲፕሎማሲያዊ መንገድ ምላሹ ስላልሰጠ እየጠበቅን ነው የፎይታ ጊዜው እንዲራዘን የቀረበ ጥያቄ አለ ይሄ እንዳለ ሆኖ ግን መንግስት በቀጣይ ቢሆን ዜጎቹን ወደ ሀገራቸው እንዲመለሱ እንግልት እንዳይደርስባቸው የሚያደርገው ጥረት እና እንቅስቃሴ ሳውዲ በሚገኘው የፌዴራዊ ኤምባሲዎች፣ እዚህ ባለው የውጭ ጉዳይ ሚኒስቴር ከሳውዲ አረቢያ መንግስት ጋር በዲፕሎማሲያዊ መስመሮች ስራውን ይቀጥላል። ወደ ሀገር ቤት ለመመለስ የጉዞ ሰነድ የወሰዱ በርካታ ኢትዮጵያውያን በሳውዲ የኢትዮጵያ ኤምባሲ እና የኢትዮጵያውያን ማህበረሰብ መሰብሰቢያ ቦታዎች እየተንገላቱ እንደሚገኙ ለዶቼ ቬለ ተናግረዋል። ሳውዲ አረቢያ ከዚህ በፊት የፈጸመችውን ኢትዮጵያውያንን የማዋከብ የመግደል ድርጊት ትደግመው ይሆን? ሁሉም ኢትዮጵያውያን በአንክሮ እየተከታተሉት ያለ ጉዳይ ነው። ቸር ወሬ ያሰማን። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም